ገና የ12 ዓመት ልጅ ሳሉ አባታቸው የዛሬው የሳውዲ አረቢያ ንጉሥ ሳልማን ቢን አብዱልአዚዝ አልሳኡድ እጃቸውን ይዘው ለፍርድ ከሚሰየሙበት ሸንጎ የሚወስዷቸው ተወዳጅ ልጅ ነበሩ። የዛሬው የ32 ዓመት ጎረምሳ ወደ ሥልጣን ከመጡ ጀምሮ የአገራቸውን ኢኮኖሚ ባህልና ሃይማኖት ሊያዘምኑ የቆረጡ የባለብዙ ውጥን ባለቤት ናቸው። አልጋ ወራሽነትን ሲቀዳጁ ገና 31 ዓመታቸው ነበር። ልዑሉ ከተማ ሊገነቡ አገራቸውን ከነዳጅ ዘይት ጥገኝነት ሊያላቀቁና ሙስናን ሊያጠፉ ምለው ተገዝተዋል። 30 ሚሊዮን ገደማ ዜጎች ባሏት ሳውዲ አረቢያ 70 በመቶ ዜጎች ዕድሜያቸው ከልዑል መሐመድ በታች ነው። የመካከለኛው ምስራቅ ፖለቲካ ተንታኙ ሰባስቲያን ሰንስ እንደሚሉት በተለይ በወጣት ዜጎች ዘንድ አልጋውራሹ ድጋፍ አላቸው። በመጀመሪያ ደረጃ የወጣቱ ትውልድ ድጋፍ አላቸው። አብዛኞቹ ወጣቶች በልዑሉ ባለተስፋ ናቸው። እድሜው በሰላሳዎቹ መጀመሪያ ላይ ነው። የእነርሱን ትውልድ ይወክላል። የሚናገረው ነገር ግልጽ ከመሆኑ ባሻገር ራሱን በግልጽ ይተቻል። አጓጊ ዕቅዶቹ የማህበራዊ ለውጥ ተስፋ አሳድሯል። ሰዎች ወደ ስራ ገብተው ሀገራቸውን መለወጥ ይፈልጋሉ። አልጋወራሹ የመከላከያ ሚኒስትር በነበሩበት ጊዜ ያስጀመሩትን የየመን ጦርነት በሁለት ወር ውስጥ አጠናቀው ድል ሊያውጁ ቃል ቢገቡም እንዳሰቡት አልቀናቸውም። ድሃዋ የመን ማባሪያ ወደ ታጣለት ሰብአዊና ፖለቲካዊ ቀውስ ስታሽቆለቁል የሚታደጋት ሳውዲንም ተይ የሚላት አልተገኘም። በሳውዲ አረቢያ ሁሉም ነገር እንደታቀደው እየሄደም አይደለም። የነዳጅ ዘይት ዋጋ በማሽቆልቆሉ ምክንያት የአገሪቱ ምጣኔ ሀብት እየተንገዳገደ ነው። ሳውዲ አረቢያ ማሻሻያ አድርጋ ልትዘምን ይገባል። ከነዳጅ ዘይት ጥገኝነት መላቀቅ ይኖርባታል። ለዚህም ጥሩ ምስል ያሻታል። ከውጭ ሀገሮች ባለወረቶችን መሳብ አለባት። ለስራ ምቹ መሆን ያስፈልጋታል። ይህ ስራ በመፍጠር ተጨማሪ ገቢ ያስገኛል። በዓለም መድረክ ጥሩ ምስል ለማግኘት በኢኮኖሚው በባህላዊና በሃይማኖታዊው መስክ እንደ የለውጥ መሪ አድርጎ ራስን ማቅረብ ያስፈልጋል። አገሪቱ በኳታር ላይ የሞከረችው ጫና ተጽዕኖ አናሳ ነው፣ አሊያም ፈጽሞ አልሰራም። ኢራን በቀጠናው ያላትን ተጽዕኖ አሁንም ስታሰፋ ይታያል። የአልጋውራሽ መሐመድ ተቺዎች ግብታዊ እርምጃዎቻቸው ቀጠናውን ሊያምስ በመግባባት የተገነባውን የሳውዲ አረቢያ ንጉሳዊ ስርዓት ሊያፈርስ ይችላል የሚል ስጋት ተሰምቷቸዋል። ይህ ደግሞ ወደ አልጋ ወራሽነታቸው ሲመጡ ቡራኪያቸውን የሰጧቸውን ምዕራባውያንንም ይጨምራል። የሳውዲ አረቢያን ብሔራዊ ዘብ አዛዥ አስረው ሲሽሩ ልዑላኑንም ወደ ቅንጡም ቢሆን ማረፊያ ቤት ሲያጉዙ ዓለም ማጉረምረሙ አልቀረም። እስካሁን የአገራቸው ጋዜጦች እርምጃቸውን ሲያዳንቁ፣ ተቾቻቸው መውቀሳቸው አልቀረም። ከፍ ያለ ተደማጭነት ካላቸው የአገራቸው የሃይማኖት ሰዎች ጋር ያላቸው ግንኙነት ግን ጥንቃቄ ያሻዋል። ሳልማ መሐመድ ቢን ሳልማን የሃይማኖት መምህራንን ላለማስቀየም ሚዛን መጠበቅ አለባቸው። ምክንያቱም አንዳንድ ውሳኔዎቻቸው አከራካሪ ናቸው። ሆኖም እስካሁን ከሃይማኖት ልሂቃኑ ያን ያህል ጠንካራ ትችት አልገጠማቸውም። በዚሁ ለመቀጠል ሚዛኑን መጠበቅ ይኖርባቸዋል። በሙስና ላይ የከፈቱት ዘመቻ የምር የመሆኑ ጉዳይ ያጠራጠራቸው አልጠፉም። አባታቸው ሲሞቱ ንግሥናውን የመውረስ እድላቸው የሰፋ በመሆኑ አስቀድመው ተቀናቃኞቻቸውን ማስወገዳቸው እንዳይሆን የሚል መላምት አስከትሏል። አሜሪካዊው የጸጥታ ተንታኝ ብሩስ ሪድል የልዑል መሐመድ ቢን ሳልማን አባት ቢሞቱ አሊያም በገዛ ፈቃዳቸው ዘውዳቸውን ቢያወርዱ የስልጣን ሽግግሩ ሰላማዊ ስለመሆኑ እርግጠኛ አይደሉም። ሪድል በአልሞኒተር ጋዜጣ ላይ በጻፉት አተታ የስልጣን ሽግግር ንትርኩ ንጉሱና ልጃቸው ካሰቡት በላይ ለመሆኑ የዘመቻ እስሩ ጠቋሚ ነው ሲሉ ጽፈዋል።